መንፈሳዊ መሪ ምዕራፍ 16 የመንፈሳዊው መሪ ኃላፍነቶች የቀረውንም ነገር ሳልቆጥር ዕለት ዕለት የሚከብደኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። ሁለተኛ ቆሮንቶስ 11 28 መሪነት ለሚለው ቃል ኢየሱስ የሰጠው ትርጉም አገልጋይነት የሚል ነበር። እንደ እውነቱ ከሆነ በዓለማዊው ሆነ በመንፈሳዊ አሰራር አንድ መሪ ይህንኑ ነው መሆን ያለበት። ሎርድ ሞንትግሞሪ የተባሉ የጦር መሪ የጦር ሜዳ ውሏቸው አንድ መሪ ከበላይ ባለሥልጣናት መመሪያ እየተቀበለ በቅን ልቦና ሰራዊቱን ማገልገል አለበት፣ ልታይ ልታይ ማለትንና ደምቆ መታየትንም መፈለግ የለበትም ወደሚል አቋም እንዳደረሳቸው ይናገራሉ። ዶክተር ኤቢ ብሩስ የተባሉ ሰው ደግሞ አስራ ሁለቱን ሐዋርያት ለማሰልጠን ኢየሱስ የተጠቀመበት ዘዴ ባዘጋጁት መጽሐፍ ዓለማውያን መሪዎች ሰዎችን ይገዛሉ፣ ባለሥልጣኖችን ለሌሎች ያገለግሏቸዋል። በመለኮታዊው አሰራር ግን መሪዎች የሕዝብ አገልጋዮች ናቸው ብለዋል። የእግዚአብሔር ልጅ ኢየሱስ የእግዚአብሔርን መንግሥት ተልእኮ ለመፈጸም አገልጋይ ሆነ። አብያተ ክርስቲያናት፣ ሚስዮናዊ ድርጅቶችና ክርስቲያን ግለሰቦች የተሰጣቸውን አገልግሎት ለመፈጸም ይህን ምሳሌ ማድረግ ይኖርባቸዋል። እውነተኛ መሪ በዋነኛነት ደረጃ ከራሱ ምቾትና ደስታ ይልቅ ለሌሎች ደህንነት ቀደሚያ ይሰጣል። በድካማቸው በችግራቸውና በሚያሳስባቸው ነገር ሁሉ ያዝናል፣ ይራራል። አዘኔታውና ርኅራዩ ግን የሚያበረታታና ካሉበት ሁኔታ የሚያወጣ እንጂ መለሳለስ ላይ የተመሠረተ መሆን የለበትም። ምንጊዜም ቢሆን እምነትና ትምክህታቸውን እግዚአብሔር ላይ እንዲያደርጉ ይመክራል ያበረታታል። ማንኛውም ችግር ሌሎችን ለማገልገል እንደ መልካም አጋጣሚ ይጠቀምበታል። ታላቁ ሙሴን እንዲተካ እግዚአብሔር የመረጠው እያሱ ቀድሞኑ ታማኝ አገልጋይነቱን ያስመሰከረ ሰው እንደነበር መረዳት ተገቢ ነው ዘጸአት ሰላሳ ሶስት አስራ አንድ ሀድሰን ቴይለር የተዋጣለት መንፈሳዊ መሪ ነበር። ይህን የመሪነት ችሎታውን አስመልክቶ እርሱ እንዲተካ የተመረጠው ሰው ሲናገር፣ እንዲህ ብሎ ነበር አብረነው ለምንሰራው ሰዎች ሁሉ የሚያስብና የሚራራ ነበር። ምንጊዜም ቢሆን ምቾትና ደህንነታችን እንዲሟላ ይፈልጋል። እርግጥ ነው ታላቅ መስዋዕትነትን ከፍሏል። ለሥራው ሌት ተቀን ይደክም ነበር። ይሁን እንጂ ይህ እርሱ የደረሰበት ደረጃ ላይ ሊያልደረስ ነውን እኛ ላይ ጨካኝ አላደረገውም። ይልቁንም የዝንባሌን ያዝንልን ይራራልን ነበር ውድቀትና ድካማችንን በትዕግስት በመቀበል ከዚያ ወጥተን ወደ ላቀ ደረጃ እንድንደርስ በሚቻለ ሁሉ ያግዘን ነበር። ሌላው የመንፈሳዊ መሪ ኃላፊነት ደግሞ ስርዓት ማስያዝ ሲሆን በመሰረቱ ይህ ቀላል ስራ አይደለም። እንዲህ ያለውን ጉዳይ ሰዎች በደስታ አይቀበሉ። እምነትን፣ ስነ ምግባርና ክርስቲያናዊ ደስታ አሰራርን አስመልክቶ ማንኛውም ቤተ ክርስቲያን ወይም መንፈሳዊ ድርጅት የራሱ መመሪያ ይኖረዋል። ሰዎች በፍቅርና በመንፈሳዊ ህይወት እንድታነጹ ከተፈለገ ስርዓት ማስያዝ በጣም አስፈላጊ ነው። ሌሎችን ስርዓት በማስያዝ ረገድ ልንከተለው ስለሚገባ አሰራር ጳውሎስ ስጽፍ ወንድሞች ሆይ ሰው በማናቸውም በደል ስንኳ ቢገኝ፣ መንፈሳውያን የሆናችሁ እናንተ እንዲህ ያለውን ሰው በየዋሃት መንፈስ አቅኑት፣ አንተ ደግሞ እንዳትፈተን ራስህን ጠብቅ ብለዋል ገላትያ ስድስት አንድ ስርዓት የማስያዝ ወይም ስርዓትን የማስጠበቅ ዋናው መሰረት ፍቅር ሊሆን ይገባል። እንደ ወንድም ገስጹት እንጂ እንደ ጠላት አትቁጠሩት። ሁለተኛ ቆሮንቶስ ሁለት ስምንት። ካለበት ድካም እንዲወጣ አንድን ሰው በፍቅር ከገዛ ነው፣ እርሱም በተራው ሌሎችን በፍቅር ያግዛል፣ የሌሎችን ድካም ይራራል። ከነቃፊነትና ሰዎችን በድካማቸው ለመያዝ ከምናደርገው ክትትል ይልቅ የየዋህነት መንፈስ ከፍተኛ ውጤት ያስገኛል። በደል ላይ ያለ ወንድምን ስርዓት ለማስያዝ እርምጃ ከመውሰዳችን በፊት አምስት ነጥቦችን ማስገንዘብ ይኖርብናል። አንደኛ፣ እርምጃውን የምንወስደው ያለምንም ወገናዊነት ዝንባሌው ብዙ ካጠናንና ካሰብንበት በኋላ መሆን አለበት። ሁለተኛ፣ የምንወስደው እርምጃ ግለሰቡንና አጠቃላይ የስራ እንቅስቃሴውን የሚጠቅም ሆኖ ሊገኝ ብቻ መሆን አለበት። ሶስተኛ እርምጃውን የምንወስደው በእውነተኛ ፍቅርና ለጽድቅ በመቆርቆር መንፈስ መሆን አለበት። አራተኛ ምንጊዜም እርምጃውን የምንወስደው በደል ያደረሰውን ሰው መንፈሳዊ ሕይወት ለመጥቀምና መረዳት የሚያስችል በመረዳት የሚያስችል መልኩ መሆን አለበት። አምስተኛ እርምጃውን የምንወስደው ብዙ በመጸለይና በጌታ ፊት ብዙ በመቆየት መሆን አለበት። ምሪት መስጠት ሶስተኛው ኃላፊነት ነው። በመጀመሪያ ደረጃ መሪው የሚሄድበትን መንገድ ማወቅ እና እንደ ምስራቃውያን እረኛ ሁሉ አብረውት ያሉትን ፊት ለፊት እየሄደ መምራት ይኖርበታል። የእረኞች አለቃ የሆነው ክርስቶስ ያደረገውም ይህንኑ ነበር። የራሱ የሆኑትንም ሁሉ ካወጣ በኋላ ፊት ለፊታቸው ይሄዳል ዮሐንስ 10፥4 እውነተኛ መሪ ይላሉ ኤ ደብልዩ ቶዘር የእግዚአብሔርን ድምፅ ይሰማል፣ በድምፁ መሰረት ይንቀሳቀሳል፣ ሌሎችንም ያንቀሳቅሳል። ጳውሎስ ለቆሮንቶስ ክርስቲያኖች ስጽፍ እኔ የክርስቶስን ምሳሌ እንደሚከተል እናንተም የኔን ተከተሉ ብሏቸዋል። አንደኛ ቆሮንቶስ 11:1 መንፈሳዊ መሪ ማንንም እየተከተለ እንደሆነና ወዴት እንደሚሄድ ያውቃል። ስለዚህም ሌሎች እንዲከተሉት በልበ ሙሉነት ይጠራል። ሰዎችን መምራት ሁል ጊዜ ቀላል አይደለም። መንፈሳዊነት ቢኖራቸውም እንኳ አንዳንዶች የያዝነው መንገድ ትክክል ነው የሚል ግትር አቋም ሊኖራቸው ይችላል። ስለሆነም መሪው የራሱን አስተያየትና አመለካከት በግዳጅ ሌሎች ላይ መጫን አይኖርበትም። ይህን በተመለከተ አንድ እውቅ ሰው ስጽፍ እንዲህ ብሏል። ምንም እንኳ የምንከተለው መንገድ ትክክል እንደሆነ ባናውቅም ተግባር ላይ ቢውል የሚሰጠውን ጥቅም በሚገባ ብንገነዘብ ብንገነዘብም ጉዳዩ የሚመለከታቸው ወገኖች የሚቃወሙት ሆኖ ካልተገኘ ልናዘገየው ይገባል። ሀድሰን ቴይለር የተባለ ሚስዮናዊ መሪ ያወጣቸውን እቅዶች ብዙ ጊዜ እንደገና ያሻሻላቸው ነበር። አንዳንድ ጠቃሚ ነገሮችን ከማድረግም የተቆጠበበት ወቅት ነበር። ያም ሆኖ ግን ሆን ብለው የሚቃወሙ ሰዎችን አላጣም። መደረግ የነበረበት ነገር በወቅቱ ቢደረግ ኖሮ ይወገዱ የነበሩ ችግሮችም እንዳሉ ነበር። ይሁን እንጂ ጉዳዩን በትዕግስት በመቀበልና ብዙ በመጸለይ የኋላ ኋላ እቅዶቹን ተግባራዊ ማድረግ ችሏል። ዓላማው ዓላማ ላለው ጉዳይ ሌሎችን መቀስቀስና ማነሳሳት ከመንፈሳዊ መሪ የሚጠበቅ ጠቃሚ የስራ ድርሻ ነው። አንዳንዶች አዳዲስ ነገሮችን ከማቀድና ከመተግበር ይልቅ ነገሮችን ባሉበት ሁኔታ የማቆየት ችሎታ ይኖራቸዋል። አዳዲስ ነገሮችን ከማፍለቅ ይልቅ ቀደም ቀደም ያሉትን ነገሮች ስርዓት በማስያዝ በኩል የተዋጣላቸው ሊሆኑ ይችላሉ። እውነተኛ መሪ ግን የአዳዲስ ውጥኖች ራእይ ሊኖረው ይገባል። ከሌሎች ጋር በመሆን ራእዩን ተግባር ላይ ማዋል ችሎታም ሊኖረው ይገባል። ሁኔታዎች ባሉበት መልኩ መልኩ የሚይዝ ወይም የሚጠብቅ ብቻ ሳይሆን አዳዲስ ውጥኖችንም የሚያፈልቅ ሊሆን ይገባል። ብዙዎቻችን ችግር እንዳያስከትልብን በመፍራት አንዳንድ እርምጃዎችን አንወስድም። ጳውሎስ ግን የዚህ አይነት ሰው አልነበረም። ችግር እንደሚያስከትልበት ቢያውቅም በጥንቃቄና በጸሎት መንፈስ ቆራጥ እርምጃዎችን ይወስድ ነበር። መሪው ለሥራው መሻሻል የሚረዱ አዳዲስ እቅዶችን ማውጣት መቻል አለበት። ያ ካልሆነም ሌሎች የሚያወጡትን እቅድ መቀበል ይኖርበታል። ይሁን እንጂ ፊት ለፊት በመሄድ ጉዳዮችን ማስፈጸምና አብረውት ያሉትን መምራት ግን የእርሱ ኃላፊነት መሆን አለበት። እርሱ ራሱ አድራጊ እንጂ በሌሎች እስኪደረግ የሚጠበቅ ሊሆን አይገባም። ለስራው መሻሻል ይጠቅማሉ ብሎ የሚያስባቸውን አዳዲስ ዘዴዎች ይቀበላል። የአዳዲስ ሀሳቦችን ጠቀሜታ በጥንቃቄ ይመረምራል። አዳዲስ ነገሮችን ከመፍራትና ችግር እንዳይደርስብን ከምናደርገው አጉል ጥንቃቄ የተነሳ እርምጃ እንወስድም። ከዚህ የተነሳ ስራው ይጎዳል። በዘመናት የነበሩ ታላላቅ እግዚአብሔር ሰዎች ግን ችግር እንደሚኖር ቢያውቁም የእምነት እርምጃን ከመውሰድ ወደ ኋላ የሚሉ አልነበሩ። ለምሳሌ ያህል ሀድሰን ቴይለር የወሰደውን የእምነት እርምጃ ብዙዎች ተችተውት ነበር። ጨርሶ ተግባር ላይ ሊውል እንደማይችል ተናግረው ነበር። ይህን ግን በፍጹም አላስበረገገው። ዛሬ ማን ትክክል እንደነበረ ታሪክ መስክሯል። በቤተ ክርስቲያን ታሪክ የተከናወኑ ታላላቅ ስራዎች እግዚአብሔር በነካቸውና የእምነት እርምጃ በወሰዱ ሰዎች የተከናወኑ ናቸው። አደጋ እንደሚገጥማቸው ቢያውቁም እርሶ የሰጣቸውን ራዕይውን ከማድረግ አላወላወሉም። ትልቁ ውድቀታችን እርምጃ መውሰድ ሲገባ ምንም አለማድረጋችን ነው። የአዳዲስ ሀሳቦችን ትክክለኛነት ወይም ስህተት ፈትነን ለማወቅ መፍራታችን ነው። አንድ ጊዜ በምስዮናዊ ሥራ ተሰማርቶ ያለ ሰው ወደ ኋላ ዘወር ብሎ ህይወቱን ሲመለከት ካደረጋቸው ጥፋቶች ብዙዎቹ ድፍረት ያለው እርምጃ ባለመውሰዱ የተፈጸሙ መሆናቸውን ለብዙ ለዚህ ጸሐፊ ነግሮታል። በእግዚአብሔር መንግስት ግንባር ቀደሙን ቦታ ይዘው የምናያቸው ሰዎች ፈሪዎችና እርምጃን ለመውሰድ የሚያመነቱ አልነበሩ። አንድ መሪ አብረውት ያሉ ሰዎችን ምክርና ማስጠንቀቂያ ችላ ማለት የለበትም። ብዙ ጊዜ የማያስፈልግ ስህተትን ከመፈጸም ሊያድኑት ይችላሉ። ይሁን እንጂ ያለው ራእይ ከእግዚአብሔር መሆኑን እርግጠኛ ከሆነ የሰዎችን ምክርና ማስጠንቀቂያ እርምጃ ከመውሰድ እንዳያሰናክለው መጠንቀቅ አለበት። እርሱም ሆነ ሌሎች ማድረግ የሚገባቸውን በወቅቱ ሳያደርጉ እንዳይቀሩ ጥንቃቄ ማድረግ አለበት። የተጣለበትን ኃላፊነት በፈቃደኛነት መውጣት መወጣት የአንድ እውነተኛ መሪ አይነተኛ ምልክት ነው። ለዚህ ዝግጁ ካልሆነ ግን ኃላፊነቱን ለመቀበል አይበቃም ማለት ነው። ከባድ ጥረት የሚጠይቅ ስራን የሚሸሽ ሰው በዚያው መጠን ሌሎችን የመምራት ብቃቱም ውስን ይሆናል። የታላቁ መሪ ሙሴን ፈለግ ተከትሎ ሕዝቡን እንዲመራ ኃላፊነት ሲሰጠው እያሱ ለመቀበል አላመነታም። በዚህም የመሪነት ብቃቱን አሳይቷል። ከሙሴ ይልቅ እያሱ ብቁ አለመሆኑን ለመናገር ብዙ ምክንያቶችን ማቅረብ ይችል ነበር። እሱ ግን የሙሴን በደል በድጋሚ መፈጸም አልፈለገም። ከዚህ ይልቅ የተጣለበትን ኃላፊነት ሳያመነታ ተቀብሎ ራሱን ለሥራው ተሰጠ። ኤልያስ ወደ ሰማይ ከተወሰደ በኋላ የእርሱን ስፍራ ለመተካት ኤልሳ ያለምንም ማመንታት ኃላፊነቱን ተቀብሏል። የነቢዩ መጎናጸፊያ ሲያርፍበት፣ ከዚሁ ጋር አብሮ ኃላፊነቱም ወድቆበታል። እዚህ ላይ ትልቁ ትኩረት የሚሰጠው መለኮታዊ ጥሪ ነው። አንድ ሰው መለኮታዊ ጥሪ እንዳለው እርግጠኛ ከሆነ እግዚአብሔር የተመደበለትን ኃላፊነት ለመቀበል አይፈራም። ትላላቅ የእግዚአብሔር ሰዎችን ሕይወት ማጥናትና ለመንፈሳዊ ውጤታማነታቸውም አስተዋጽኦ ያደረጉ ነገሮችን መረዳት የአንድን መሪ ልብ የማነቃቃት የማነቃቃት ባህሪ አለው። አንድ እውነት መንፈሳዊ ሰው ምንም እንኳ ከፍተኛ የስራ ጫና እንደነበረባቸው ቢታወቅም ተግባራቸውንም በመወጣት ረገድ የረዷቸው መመሪያዎችን አስፍረዋል። መመሪያዎቹ ሐቁን እንድናይ ከማስቻላቸውም በላይ እርምጃ ለመውሰድ የሚያነሳሱ ናቸው። እሳቸው የኖሩት ካለንበት በተለየ ዘመንና ሁኔታ ቢሆንም መመሪያዎቹ ዛሬም ቢሆን ምን ያህል ጠቃሚ እንደሆኑ መመልከት ይቻላል። ዋነኛውን የዕለት ሥራ ከመጀመር አለመዘንጋት፣ ከዛሬ ነገ ያለ ማለት በስራው ብዛት ወይም በጊዜ እጥረት ከመማረር ይልቅ ጊዜም በአግባቡ ተጠቅሞ ኃላፊነትን መወጣት፣ ምላሽ የሚያሳቸው ደብዳቤዎች በብዛት ቢመጡም አለመሰልቸት ወይም አለማጉረምረን፣ በጣም የደከመ መስሎ በመታየት ያለብን የስራ ብዛት ከመጠን በላይ አለማጋነን፣ ይልቁንም ደስ እያለን በነፃነት መስራት፣ ስለ ስራው ብዛት ይህን ያህል አለማሰብና ባለፈ ክንውን አለመኩራራት። የአንድን ሰው ሥራ መመርመር ከመጀመራችን በፊት የሰውዬውን ለመውደድ የሚያስችል የእግዚአብሔር ፍቅር እንዳለን ማረጋገጥ። ምናልባት እንኳ ሥራው የጠበቅነውን ያህል ሆኖ ባይገኝ ጥቃቅን ሴተቶችን ለማለፍ መቻልና መስራት የሚቻለውን ስራ መስጠት። ያንን ካላደረግን ግን ጥናትና ምርምራችን ሁሉ ፍሬቢስ ከመሆኑ በላይ ሰዎችን ሊያስቆጣ ይችላል። ስለ ሌሎች ምንም አለማውራት። ሳይመረምሩ ሁሉንም አለማመን የሰሙትን ሁሉ አለመናገር፣ ባለፈው ጊዜ ስላደረግነው ከአለቆቻችን ወይም ከሌሎች ጓደኞቻችን ምስጋናና ክብርን አለመፈለግ፣ ሀሳባችንን እንድሰጥ ባለመጠየቃችን ወይም ያቀረብነውን ሀሳብ ተቀባይነት በማጣቱ አለመከፋት፣ ራሴን ከሌሎች ጋር እያወዳደር አብረውት ካሉ በልጠ ለመታየት አለመፎካከር፣ የሰዎች ንግግር አቅጣጫ በአንተና በስራ ላይ እንዲሆን አለመሞከር ከማንም ቢሆን ውለታ እንዲመልስልህ ችሮታ እንዲያደርግልህ እንዲያዝንልህ ወይም ጎሽ እንድልህ አለመጠበቅ። የሚሰነዘረውን ወቀሳ ብቻህን መቀበል እንጂ ሌሎችን ተጠያቂ አለማድረግ። አንተ ባወጣው እቅድ ሌላ ቢመሰገንና ስራውን እንዲሰራ ቢሰጠው ከመበሳጨት ይልቅ ማመስገን።